ትኩረት በአፍሪካ የዩኤስ አሜሪካ ፕሬዚደንት ባራክ ኦባማ ከትናንት ጀምረው ኬንያን በመጎብኘት ላይ ሲሆኑ፣ በነገ ዕለት ደግሞ ኢትዮጵያን ለመጎብኘት ወደ አዲስ አበባ ያቀናሉ። የፕሬዝደንቱ የኬንያና የኢትዮጵያ ጉዞ በተለይ በሽብርተኝነት አንጻር በሚካሄደው ትግል ላይ ማትኮሩ ተገልጿል። ከዚህ በተጨማሪም ዩኤስ አሜሪካ በአፍሪቃ ከሚታየው ግዙፍ የኢኮኖሚ እድገት ተጠቃሚ ልትሆን የምትችልበት ጉዳይ ሌላው በፕሬዝደንቱ ጉብኝት የሚነሳ አብይ ርዕስ ነው። ይሁንና ዩኤስ አሜሪካ አፍሪቃ ውስጥ በኢኮኖሚው ዘርፍ ለማንሰራፋት በምታደርገው ጥረቷ ላይ ከእስያዊቷ ሀያል መንግስት ቻይና ትልቅ ፉክክር ተደቅኖባታል። አሜሪካዊው ፕሬዝደንት በሁለቱ አፍሪካውያት ሀገራት የሚያደርጉት ጉብኝታቸው ምናልባት ዩኤስ አሜሪካ ካለፉት ዓመታት ወዲህ ለፓሲፊክ አካባቢ የሰጠችውን ልዩ ትኩረት አሁን ወደ አፍሪቃ ማዞሯ ይሆን በሚል የሚያጠያይቁ አልጠፉም። ፕሬዝደንት ባራክ ኦባማ ወደ ኬንያና ወደ ኢትዮጵያ ከመነሳታቸው ከጥቂት ቀናት በፊት ባለፈው ሰኞ የናይጄሪያውናቻቸው መሐማዱ ቡሃሪን በዋይት ሀውስ ቤተ መንግስት ተቀብለው ማነጋገራቸው ይታወሳል። ይሁንና በዋሽንግተን የሚገኘው የስልታዊና ዓለም አቀፍ የፖለቲካ ጥናት ተቋም ተንታኝ ሪቻርድ ዳውኒ እንደሚሉት የስ አሜሪካ ለአፍሪቃ የምትሰጠው ትኩረት በወቅቱ ያን ያህል ለውጥ አልታየበትም። ምንም እንኳን አፍሪቃ ለዩኤስ አሜሪካ የያዘችው ስልታዊ ትርጓሜ በወቅቱ ከፍ እያለ ቢመጣም ከሌሎች አካባቢዎች ጋር ሲነጻጸር ዩኤስ አሜሪካ ሀብቷን የምታፈስበትና ትኩረት የምታሳርፍበት ሂደት አፍሪቃ ውስጥ በዝቅተኛ ደረጃ ላይ የሚገኝ ይመስለኛል። በአፍሪቃ ካሉ ናይጄሪያን እና ኬንያን ከመሳሰሉ ጠንካራ መንግስታት ጋር ስልታዊውን አጋርነት ማሳደግ ለዋሽንግተን ትልቅ ትርጓም ያለው። ዩኤስ አሜሪካ ፈጣን እድገትና ብልጽግና እያሳየች በምትገኘው አፍሪቃ ውስጥ ጥቅሟን ለማስጠበቅ ከምታደርገው ጥረት ጎን በሽብርተኝነት አንጻር ለጀመረችው ትግሏ የሚተባበሯት ተጓዳኞችን ማግኘቷ ላይ ነው በወቅቱ ትኩረቷን ያሳረፈችው። የቅርብና የመካከለኛውን ምስራቅ ያሰጋው አይነቱ የሽብርተኝነት ተግባር ወደ አፍሪቃም ሊስፋፋ የሚችልበት ስጋት አሜሪካውያንን አብዝቶ አሳስቧል። ይሁንና ይኸው የአሜሪካውያኑ ስጋት አፍሪቃ ውስጥ ገሃድ ከሆነ ሰንበት ብሏል። በናይጄሪያ የሚንቀሳቀሰውና በሀገሩና በአካባቢው የሽብር ጥቃት የሚያካሂደው የጽንፈኞቹ ሙስሊሞች ቡድን ቦኮ ሃራም ራሱን እስላማዊ መንግስት ብሎ ከሚጠራው በኢራቅና በሶሪያ ከሚንቀሳቀሰው አሸባሪ ቡድን ጋር ጉድኝት መፍጠሩን ከጥቂት ወራት በፊት አስታውቋል። ይህም ለናይጄሪያና በቦኮ ሀራም አንጻር ጠንካራ ትግል እንደሚያካሂዱ በምርጫ ዘመቻ ወቅት ላስታወቁት ለአዲሱ የናይጄሪያ ፕሬዚደንት መሐማዱ ቡሃሪ ትልቅ ችግር ደቅኗል። ኬንያም ምንም እንኳን በንግዱ ላይ ወሳኝ ሚና ብትይዝም አሳሳቢ የጸጥታ ችግር እንዳለባት የዋሽንግተኑ የስልታዊና ዓለም አቀፍ የፖለቲካ ጥናት ተቋም ተንታኝ ሪቻርድ ዳውኒ አመልክተዋል። ኬንያ ዋነኛ የንግድ አጋር ናት። ብዙ የአሜሪካን ኩባንያዎች ኬንያ ውስጥ ይገኛሉ። በአካባቢ ጸጥታና በአካባቢ የተነሱ ውዝግቦችን በመሸምገሉ ረገድ ኬንያ ዋነኛ ሚና ትጫወታለች። ያም ሆኖ ግን የሀገሯ የጸጥታ ሁኔታ አሳሳቢ ነው። ኬንያ በአንድ በኩል በጎረቤት ሶማሊያ የሚንቀሳቀሰው የአማጽያኑ ቡድን አሸባብ በሚጥላቸው በሌላ በኩል በራሷ በሀገሯ ውስጥ በሚሰነዘሩ የሽብር ጥቃቶች ችግር ተደቅኖባታል። የኬንያ መንግስት በእነዚህ ጥቃቶች አንጻር የወሰደው እርምጃ ግን ሁኔታውን በማሻሻል ፈንታ ይበልጡን እንዲበላሽ አድርጓል። በተለይ በኬንያ ከጥቂት ወራት በፊት በጋሪሳ ዩኒቨርሲቲ ከተካሄደውና ወደ 150 ሰዎችን ሕይወት ካጠፋው ጥቃት በኋላ የኬንያ ጸጥታ ኃይላት በፕሬዝደንት ኡሁሩ ኬንያታ ትእዛዝ በሀገራቸው በሚኖሩ የሶማሊያ ዜጎችና የሶማሊያ ዝርያ ባላቸው ኬንያውያን ላይ በማነጣጠር ግዙፍ የሰብአዊ መብት ጥሰት መፈጸማቸውን ዳውኒ አጥብቀው ኮንነዋል። ከዚህ ሌላም በኬንያና በኢትዮጵያ ስርዓተ ዲሞክራሲ ይስፋፋና የሰብአዊ መብት ይከበር ዘንድ ፕሬዚደንት ባራክ ኦባማ በጉብኝታቸው ወቅት በሁለቱ ሀገራት ላይ ግፊት እንዲያደርጉ የመብት ተሟጋቾች ፕሬዚደንቱ ጉብኝታቸውን ከመጀመራቸው በፊትና አሁንም እያሳሰቡ ነው። ፎሬን ፖሊሲ ጀርነል የተባለው የአሜሪካውያን የድረ ገጽ መጽሔት ከፕሬዝደንት ኦባማ የአፍሪቃ ጉዞ ቀደም ሲል ባወጣው ዘገባው ዩኤስ አሜሪካ አምባገነን መንግስታትን የመደገፍ የቆየ ልምድ እንዳላት አስታውሷል። ባራክ ኦባማ የህግ መወሰኛ ምክር ቤት እንደራሴ በነበሩበት ጊዜ እንዲህ አይነቱን አሰራር እንደሚያስቆሙ መናገራቸውን ሪቻርድ ዳውኒ ያስታውሳሉ። ፕሬዚዳንት ኦባማ ና ዩኤስ አሜሪካ ዲሞክራሲና መልካም አስተዳደርን የመደገፍ ጽኑ ፍላጎት አላቸው። እንደሚታወሰው ኦባማ በመጀመሪያው የስልጣን ዘመናቸው ጋናን በጎበኙበት ጊዜ ባሰሙት ንግግራቸው ጠንካራ መሪዎችን ሳይሆን ጠንካራ መንግስታትን ማየት እንደሚፈልጉ ገልጸው ነበረ። ይሁንና ይላሉ፣ የዋሽንግተኑ ስልታዊና ዓለም አቀፍ የፖለቲካ ጥናት ተቋም ተንታኝ ሪቻርድ ዳውኒ የኢትዮጵያና የዩኤስ አሜሪካን ግንኙነት ሲመለከቱት ዩኤስ አሜሪካ የራሷን ጥቅም ከማስጠበቁ ተግባር ጋር የሚጋጭ ሁኔታ በሚያጋጥማት ጊዜ ያስቀመጠችውን መመሪያ ማስከበሩ አዳጋች ይሆንባታል። ኢትዮጵያ ባለፈው ግንቦት ባካሄደችው ምርጫ ገዢው ፓርቲና አጋር ድርጅቶች በሕዝብ ተወካዮች ምክር ቤት መቶ በመቶ ማግኘታቸው ይታወቃል። ይህ ግን ዩኤስ አሜሪካ በአፍሪካ ልትደግፈው የምትፈልገው አይነት ዲሞክራሲ አይደለም። አሜሪካዊው ፕሬዝደንት በተለይ የግንቦቱን ምርጫ ተከትሎ አሁን ወደ ኢትዮጵያ መጓዛቸውን የመብት ተሟጋቾች አጥብቀው ተችተዋል። ይሁንና አትላንቲክ ካውንስል የተባለው በዋሽንግተን የሚገኘው ዓለም አቀፍ ጉዳዮች ተመልካች ተቋም ባልደረባ ፒተር ፓም እነዚህ የመብት ተሟጋቾች ቀደም ሲል የተሰማውን ወቀሳ የሰነዘሩበትን ድርጊት እንዲህ ሲሉ አጣጥለውታል። international engagement. የዓለም አቀፍ ግንኙነት ዓላማ እንከን የሌላቸውን ወይንም በተሳካ የልማት ደረጃ ላይ የሚገኙትን ሀገራት ማሞገስ ወይንም ማድነቅ ሳይሆን በውይይት መሻሻልን ማስገኘት ነው። ኦባማ ወደ ኢትዮጵያ መሄዳቸውን በተመለከተ ግን ቀደም ሲል የተሰነዘረውን ወቀሳ ሁሉንም በአንድ መለኪያ የማይመዝን አስተያየት ነው በሚል በፍጹም አልቀበለውም። ለምሳሌ ፕሬዚደንቱ አስከፊ የሰብአዊ መብት ይዞታ ያላትን እና ዴሞክራሲያዊት ሀገር ያልሆነች ያላቸውን ቻይናን ቢጎበኙ እነዚህ ሰዎች ተመሳሳይ ትችት አይሰነዝሩም ነበረ። በሁለተኛ ደረጃ የዩኤስ አሜሪካ ፕሬዚዳንት ጉብኝት ዋነኛ ዓላማ የዩኤስ አሜሪካን ጥቅም ማስጠበቅ መሆኑ ሊታወቅ ይገባል። ዩኤስ አሜሪካ ደግሞ የጸጥታ ጥበቃ፣ የፖለቲካና የኢኮኖሚ ጥቅሞቿን በማስጠበቁ ረገድ ከኢትዮጵያ ጋር አብራ መስራቱን ትፈልገዋለች። አፍሪቃ በወቅቱ እያስመዘገበችው ባለ ፈጣን የኢኮኖሚ እድገት የተነሳ ገጽታዋ በዓለም እየተቀየረ በመሄዱ ለዩኤስ አሜሪካ የንግድ ተቋማት ጥሩ አጋጣሚ መክፈቷን ነው የዋሽንግተኑ ዓለም አቀፍ ጉዳዮች ተመልካች ተቋም ባልደረባ ፒተር ፓም ያስረዱት። ይሁንና ይላሉ ፒተር ፓም አሜሪካውያን ባለ ተቋማት አፍሪቃ ውስጥ ወረታቸውን ሊያሰሩ በሚፈልጉባቸው ዘርፎች ሁሉ ቻይናውያኑ አቻዎቻቸው ቀድመዋቸው መስራት በመጀመራቸው ፉክክሩ ቀላል አልሆነላቸውም። እንደሚታወቀው ቻይናውያን ከአፍሪቃ ጋር ያላቸው የንግድ ግንኙነት በዩኤስ አሜሪካና በአፍሪቃ መካከል ካለው በእጥፍ በልጦ በየአመቱ ወደ ሁለት መቶ ቢሊዮን ዶላር መድረሱ ተመዝግቧል።